ትኩረት በአፍሪካ በኬንያ ለሁለተኛ የስልጣን ዘመን ባለፈው ጎርጎሪሳዊ ሰኞ ህዳር 18 2017 ዓ ም ቃለ መሃላ የፈጸሙት ፕሬዚደንት ኡሁሩ ኬንያታ በፖለቲካ ውዝግብ የተከፋፈለችውን ሀገራቸውን አንድ ለማድረግ ቃል መግባታቸው የሚታወስ ነው። ይሁንና በፕሬዝደንታዊ ምርጫ ውጤት ሰበብ በተፎካካሪዎቹ እጩዎች ኡሁሩ ኬንያታ እና ራይላ ኦዲንጋ ደጋፊዎች መካከል የተፈጠረው ልዩነት የፖለቲካ ታዛቢ ዎች እንደሚሉት የሚጠባ አይመስልም። ነሐሴ 8 2017 ዓ ም የተካሄደው የመጀመሪያው ፕሬዝደንታዊ ምርጫ ውጤት ተጭበርብሯል ሲሉ ተቃዋሚዎች የመሰረቱትን ክስ ተከትሎ ከፍተኛው የኬንያ ፍርድ ቤት ምርጫውን ሰርዞ ሁለተኛው ፕሬዝደንታዊ ምርጫ ባለፈው ጥቅምት 26 2017 ዓ ም እንዲደረግ ከወሰነ በኋላ በተከተሉት ወራት በተከሰቱ ግጭቶች ብዙዎች ህይወታቸውን አጥተዋል። የተቃዋሚዎቹ እጩ ራይላ ኦዲንጋ ራሳቸውን ባገለሉበት ሁለተኛው ፕሬዝደንታዊ ምርጫ እሁሩ ኬንያታ 98 ከመቶ ድምፅ አግኝተዋል ቢባልም ግን ተቃዋሚዎች ውጤቱን ያጣጣሉበት ድርጊት በኬንያ ሰላም እንደገና የሚወርድበት ሁኔታ ትልቅ ፈተና እንደገጠመው አሳይቷል። በፖለቲካ ታዛቢዎች አስተያየት መሰረት ብዙዎቹ የኬንያ ዜጎች ለቀጣዮቹ አምስት ዓመታት በተመረጠው መንግስት ላይ እምነት የላቸውም። ይህም በሁለተኛው ዙር ፕሬዚደንታዊ ምርጫ ላይ በግልጽ ነበር የታየው። ያኔ በምርጫው ድምጹን መስጠት ከነበረበት ህዝብ መካከል 39 ከመቶ ብቻ መሳተፉ በሀገሪቱ ያለውን አዳጋጅ ሁኔታ ገላጭ እንደነበር ከዶይቸ ቨለ ጋር ቃለምልልስ ያካሄዱት ናይሮቢ የሚገኘው የጀርመናውያኑ የፖለቲካ ጥናት ተቋም የሃይንሪሽ በልሽቲፍቱንግ ስራ አስኪያጅ ኡልፍ ተርሊንደን ተናግረዋል። የምርጫው ሂደት በጠቅላላ ኬንያን ከፋፍሏታል። እርግጥ የተቃዋሚው ወገን በአንድ በኩል ራሱን ከሁለተኛው ፕሬዝደንታዊ ምርጫ ርቋል። ይሁንና ይኸው እርምጃው የፈለገውን ውጤት አላስገኘለትም። በዚህም የተነሳ አሁን ኃይሉን ለማሳየት ሲል ቢያንስ ውዝግቡ እንዲቀጥል ለማድረግ ወይም ከተቻለ ለማባባስ እየሞከረ ነው። እና ሁለተኛ ፕሬዚደንት በሀገሪቱ ቃለ መሀላ እንዲፈጽም ማድረግን መንግስት በዝምታ የማያልፈው ትንኮሳ ነው። የተቃዋሚዎች መሪ ራይላ ኦዲንጋ ኡሁሩ ኬንያታ ለሁለተኛ ዘመነ ስልጣን ቃለ መሀላ በፈጸሙበት ዕለት የምርጫው አሸናፊ እሳቸው እንደሆኑ በማመልከት የፊታችን ታህሳስ 12 2017 ዓ ም ቃለ መሀላ ለመፈጸም መወሰናቸውን አስታውቀዋል። ለዚህም ኦዲንጋ ፕሬዝደንት ብሎ የሚሰይማቸው የህዝብ ሸንጎ ለማቋቋም ወስነዋል። ይህ እርምጃቸው ግን እንደ ታዛቢዎች ግምት በሀገር ክህደት ክስ እንዳያስመሰረ ሲቆርጥባቸው አስግቷል። ኡልፍ ተርሊንደን እንደሚሉት የተቃዋሚው ወገን የሁለተኛው ፕሬዝደንታዊ ምርጫ ህጋዊነት ማጠያየቅ መቀጠሉ ኬንያን አዳጋች ሁኔታ ውስጥ ጥሏታል። ችግሩ ምንም እንኳን የመጀመሪያው ፕሬዝደንታዊ ምርጫ ውጤት ከተሰረዘ በኋላ የታየው የፖለቲካ ሂደት ህግን የተከተለ ቢሆንም በህዝብ ዘንድ ታማኝነቱ እንዳጠያየቀ ይገኛል። የኬንያ ታሪካዊ ውዝግብ በድርድር ብቻ የሚፈታ አይደለም። ጥያቄው በኬንያ የቆዩትን ለምሳሌ የመሬትን ጉዳይ የመሳሰሉ ኢፍትሐዊ አሰራሮችን አስወግዶ ማህበረሰባዊውን ስምምነት መልሶ ማደስ የሚያስችል ውይይት ማካሄድ ይቻላል ወይ ነው። ይህ ሲሆን ብቻ ነው ኬንያ ወደፊት መራመድ የምትችለው። አሁን ያለው ሁኔታ ግን ይህን የሚያበረታታ አይደለም። ፕሬዚደንት ኡሁሩ ኬንያታና የኪኩዩ እጎሳቸው የማይገባቸውን መሬት ይዘዋል በሚል አብዝተው ይወቀሳሉ። ይህንኑ በመሬት ባለቤትነት ጥያቄ ሰበብ የሚታየውን ኢፍትሐዊ አሰራር የሚያጣራ አንድ ኮሚሽን እንዲቋቋም የቀረበውን ሀሳብ ግን የኬንያ መንግስት አልተቀበለውም። ሆኖም በኬንያ እርቀ ሰላም እንዲወርድ ከተፈለገ ምንም እንኳን አዳጋች ቢሆንም ውይይት ብቸኛው መንገድ ነው ብለው እንደሚያስቡ ነው ኬንያዊው የፖለቲካ ተንታኝ ማርቲን ኦሉ ለዶይቸ ቬለ የገለጹት። በአሁኑ ጊዜ በኬንያ በሚታዩት ሁኔታዎች ትልቅ ቅሬታ ነው ያለው። ምክንያቱም ራይላ ኦዲንጋና ተቃዋሚዎቹ በኡሁሩ ኬንያታ ለሚመራው የሀገሪቱ መንግስት እውቅና አልሰጡም። ራይላ ኦዲንጋን ህጋዊ የሀገሪቱ መሪ ለማድረግ የሚችሉበትንም ሂደት ነው ለመጀመር የፈለጉት። ተቃዋሚዎች ብሔራዊ ሸንጎ ለማቋቋም የወጠኑት እቅዳቸው ግን ችግር ውስጥ እንደሚጥላቸው የፖለቲካ ተንታኙ ማርቲን ኦሎም ይገምታሉ። የኬንያ ተቃዋሚ ወገን በዚህ አካሄዱ ከቀጠለበትና መንግስትም በሀገሪቱ የሚታየውን ክፍፍል ለማጥበብ ካልሞከረ ክፍፍሉ ይበልጡን ይሰፋል፣ በተለያዩት ጎሳዎች መካከል ያለው ውጥረትም ይበልጡን ይካረራል። ይህም የኬንያ መንግስት እንደሚፈልገው ስራውን እንዳያከናውን ያከላክለዋል። የፖለቲካ ተንታኙ ማርቲን ኦሎ እንደሚሉት ለፖለቲካዊው ክፍፍል ለብዙ አሰርተ ዓመታት የቀጠሉት ጎሳ ነክ ውዝግቦች ተጠያቂ ናቸው። ትልቁ የሆነው የኪኩዩ ጎሳ ኬንያ በጎርጎሪዮሳዊው 1963 ዓ ም ከብሪታንያ ነጻነቷን ካገኘችው ወዲህ በሀገሪቱ ከፍተኛ ተጽዕኖ እንዳሳረፈ ይገኛል። ከዚያን ጊዜ ወዲህ ኬንያን ከመሩት አራት ርዕሳነ ብሔር መካከል ከዳንኤል አራፕ ሞይ በስተቀር የኬንያ መስራች አባት ጆሞ ኬንያታ፣ ልጃቸው ኡሁሩ ኬንያታ እና ሙዋይ ኪባኪ የኪኩዩ ጎሳ አባላት ናቸው። በመሆኑም ከሉዎ ጎሳ የሚወለዱት የተቃዋሚው ቡድን እጩ ራይላ ኦዲንጋን የመሳሰሉት የሌሎች ጎሳ ተወላጆች እየተገፉ ያህል እንደሚሰማቸው የፖለቲካ ጠበብት ይናገራሉ። ይህንን ለማብቃት ይላሉ ማርቲን ኦሎ፣ ሀገሪቱን ከምትገኝበት ክፍፍል ለማዳንና እርቀ ሰላም ለማውረድ የሚቻልበትን ውይይትን ለመጀመር አሸናፊው ፕሬዝደንት ትልቅ ትህትና፣ ተሸናፊው የተቃዋሚ ቡድን እጩ ደግሞ ትልቅ ቆራጥነት ሊያሳዩ ይገባል። ሁለቱም ያለውን እውነታ በመመልከት አቋማቸውን ለውጠው ገሃዱን እስካልተቀበሉ ድረስ ትልቅ ተግዳሮት ይጠብቀናል። ከመሪዎቹ ጋር በቅርበት የሚሰሩና ገሃዱን ሁኔታ የማገናዘብ ችሎታ ያላቸው ሁሉ መሪዎቻቸውን ሀገሪቱ ከናንተ በላይ ናት፣ እርቀ ሰላም እናውርድ፣ ትግሉን ወደ ሌላ ጊዜ እናስተላልፍ ብለው እንደሚነግሯቸው ተስፋ እናደርጋለን። እንደ ፖለቲካ ተንታኞች አስተሳሰብ በኬንያ ውዝግቡ በተደጋጋሚ እንዳይነሳ ከተፈለገ የሀገሪቱ ባለስልጣናት በምርጫው ስርዓት ላይ ተሃድሶ የማድረጉን ጉዳይ ተጨማሪ ትኩረት ሊሰጡት ይገባል።